የኢትዮጵያ ብሔራዊ የሽግግር ምክር ቤት ሁሉን አቀፍ ሲል የጠራውን ጉባኤ በቅርቡ እዚህ ዋሽንግተን ዲሲ ውስጥ እንደሚያካሂድ ገልጿል። በዚህ ከፖለቲካ ድርጅቶች እስከ ውጭ ሀገር እንግዶች ይሳተፉበታል የተባለው ጉባኤ ምን ምን አጀንዳዎችን ይዳስሳል? ከቀደምቱ ተመሳሳይ ጉባኤዎችስ በምን ይለያል? ሰሎሞን ክፍሌ የምክር ቤቱን ዋና ጸሐፊ ዶክተር ፍስሐ እሸቱን አነጋግሯል። ዶክተር ፍስሀ ዓላማውን በማስረዳት ይጀምራሉ የጉባኤው ዋና መሰረታዊ መርህ ትግላችን በጋራ ትግላችንም በጋራ በሚል ዋና መርህ ዙሪያ ነው የሚያጠነጥነው እና እንግዲህ ሀገራችን እጣ ፈንታን በተመለከተ ሁሉም ወገን በሙሉ የራሱ የሚለው መፍትሄ እንዳለው እና ሁላችንም በየፊናችን እየታገልን እና የሚመስለንን እያደረግን ያለንበት ሁኔታ ነው እስካሁን ያለው እና አሁን ይሄንን መድረክ እየፈጠር ነው። በተለይ ስርዓቱን በማስወገድ እና ቀጥሎም ደግሞ ስርዓቱ ከተወገደ በኋላ በምን ይተካል በሚሉ ሀሳቦች ዙሪያ ላይ አለን የምንለው ኢትዮጵያውያን ወገኖች በሙሉ፣ ድርጅቶች፣ ግለሰቦች፣ ምሁራን እንደዚህ ሁላችንም ኢትዮጵያውያንን በሀገራችን ጉዳይ ላይ መፍትሄ አለን የምንለው በሙሉ ተሰባስበን መነጋገር ስንችል ነው። ከጋራ ውይይታችን ዙሪያ ስላሾችን ማግኘት የምንችለው እና ያንን መድረክ ነው ሰባው የሚያመቻቸው በዛ ስብሰባ ላይ በጋራ የሚያሰሩ ነጥቦች ምንድን ናቸው? ሬሊ ወደምንፈልገው አቅጣጫ ሊያደስን የሚችል የትግል አካሄድ ምንድን ነው? የጋራ መድረክ እንዴት አድርገን መፍጠር እንችላለን? ያንን መድረክ ከፈጠርን በኋላ ተግባራዊ እናደርገዋለን። ከዛ በኋላ ደግሞ እንግዲህ ስርዓቱ ከቀየርን በኋላ በምንድን ነው የምታካው? ብጥብጥ እንዳይፈጠር፣ ኬዎስ እንዳይፈጠር በማናቸውም ሁኔታ ደግሞ አሁን እኛ በማናቀ ሁኔታ እንኳን ለውጥ ቢመጣ ምን አይነት ዝግጅት ማድረግ አለበት በሚሉ ጉዳዮች ላይ ሰፋ ያለና ጠለቅ ያለ ከአራት እስከ አምስት ቀን የሚፈጅ አንድ አይነት ስምምነት ላይ ተደርሶ ከዛ አንድ እንግዲህ ኢንስቲቱሽናል ሜካኒዝም ወይንም ደግሞ ድርጅቷ ቅርጽ ፈጥረን ወደ ተግባሩ አይነት የምንገባበት ሁኔታዎችን ለማመቻቸት ነው ስብሰባው የተዘጋጀው። እንዳሉት በዚህ ከፖለቲካ ድርጅቶች እስከ ውጭ ሀገር እንግዶች እንዲሳተፉበት በተጠራ ጉባኤ ምን ምን አጀንዳዎች እንደሚዳሰሱ በመርሃ ግብራችሁ ላይ ተዘርዝሯል። እስቲ እርስዎ እንደገና ያብራሩልኝ። እንግዲህ በመጀመሪያዎቹ ቀናት ላይ እንደ መግቢያ ሆኖ በተለያዩ ጉዳዮች ላይ በተለይ አገሮች ከታሰሩ እስረኞች ዙሪያ፣ በስደተኞች ጉዳይ፣ በዓለም አቀፍ ኢትዮጵያውያም ላይ በሚደርሰው ባለው ችግር ዙሪያዎች ውይይት ይከናወናሉ። ይሄ ከሪ ዓለም አቀፍ ተቋማት ሁሉ ይሳተፉበታል የሚባለው ነው። የሚቀጥሉት ሁለቱ ቀናት ላይ ስብሰባ በሁለት ነው የሚከፈለው። የመጀመሪያው ክፍል ላይ ስርዓቱን እንዴት እናስወግድ በሚለው ዋና መርሃ ግብር ዙሪያ በተለይ ትኩረት አድርጋ መንቀሳቀስ የተፈለገው ስብሰባውም ዲዛይን እየተደረገ ያለው በሚያለያዩ ጉዳዮች ላይ ሳይሆን በሚያስማሙ ጉዳዮችን ፈልጎ በማውጣትና በነዛ ጉዳዮች ላይ እንዴት በጋራ መስራት እንችላለን ተብሎ እነዛ ላይ ውይይት ከተደረገ በኋላ ሁላችን በጋራ ልንሰራ የሚያስችለንን መዋቅር ለመዘርጋትና ያን ወደ ተግባራዊ ለማድረግ ነው የመጀመሪያው ክፍል ማለት ነው። የሁለተኛው ክፍል ከሶስተኛው ቀን በኋላ የሚከናወነው እንግዲህ ይህንን ካረግን በኋላ ይህን ተግባራዊ ካረግን በኋላ ስርዓቱን በምን እንተካለን የሚለው ሲሆን፣ የመጨረሻው የሶስተኛው ክፍል ደግሞ የወሰናቸውን ውሳኔዎች እንደት ተግባራዊ እናደርጋለን በሚል አጀንዳዎች ዙሪያ ነው ዲስከስም ያደረገው። ከዚህ ቀደም በተለያዩ ጊዜያትና ስፍራዎች መሰል ሁሉን አቀፍ ጉባኤዎች እየተጠሩ ህብረቶችም እየተፈጠሩ ግን ደግሞ ዘላቂ ሳይሆኑ መቅረታቸው ይታወቃል። ዶክተር ፍስሐ እና ይህን የእናንተን ጉባኤ ከቀደምቱ የሚለየው ምን ይሆናል ይላሉ? ዋል እንግዲህ የሰው ልጅ ለአንድ ነገር መፍትሄ እስኪያገኝለት ድረስ ከዚህ በፊት አንድ ነገር አድርጌያለሁ ብሎ ሊያቆም አይችልም። እኔ ሁልጊዜ የምናገረው ነገር አለ፣ መፍትሄ እስከሚገኝ ድረስ የምንሞክረው ሙከራ መቀጠል አለብን በሚል ሂደት ነው። አለመሞከሩ ወይም ተኳርፎ መቀመጡ ውጤት አያመጣለን። አንደኛ ከዚህ በፊት የተደረጉት ስብሰባዎች ብዙ ጊዜ የሚያጠነጥሉት በድርጅቶች ዙሪያ ነው። አንድ ጊዜ ብቻ መስለኝ የሆኑ አምስት መቶ ምሁራን ሰባት ይሄን አይነት ነገር የፈጠሩት። ስለዚህ አሁን ይሄ ለየት የሚያደርገው ነው። አንደኛ ሁሉንም አቀፍ ነው ማለት የፖለቲካ ድሪክቶች ብቻ አይደለም፣ ወይም ሙራን ብቻ አይደለም። ሌላም ኦርዲነሪ ኢትዮጵያዊ ለሀገር መፍትሄ አለኝ የሚል ኢትዮጵያዊ ቀጥታ መጥቶ ሊሳተፍበት የሚችለው መድረክ ነው። እኛ ያ ያመቻቸ ነው እና ይሄ ይሄ ስብሰባ እንግዲህ ከሌላው ጊዜ ለየት ያደርገዋል የሚለው ጊዜውም ራሱ አሁን ይሄ በፊት የተደረጉበት ስብሰባዎች የሀገራችን ተጨባጭ ሁኔታ ያለፍንበት ሂደቶች ካለፉት ሂደቶች ደግሞ ተመክሮ አግኝተን እዚህ ስብሰባ መግባታችን እና እነዚህ ነገሮች በሙሉ ተደማምረው ነው ተጨ ይሄ አሁን ያለውን ስብሰባ ከሌላው ጊዜ ለየት ያደርገዋል ማለት ነው። እኔ አምሾር በዚህ ስብሰባ ላይ ብዙ ሰው ካለፈው ተመክሮ መነሳቱ ራሱ አንድ የተሻለ ውጤት ለማምጣት እድሉን ይፈጥርልናል። ሬፈረንጆች እንደሚሉት ኦፖርቹኒቲውን ፈጥሮልናል ብለን ነው የምናየው። እና የሀገራችን ተጨባጭ ሁኔታ ደግሞ ድሮ የነበረውና አሁን የነበረው ቶታል የተለያየ ነው እና በዚህ የተነሳ አይ ቲንክ ሁሉም ወገን በአሁኑ ሰዓት የሚያነሳው ጥያቄ አለ ህብረተሰቡ የአንድነት ጥያቄ ተባብሮ የመስራት ጥያቄ ተቀናጅቶ የመስራት ጥያቄ ኦቨርዌልሚንግ ጥያቄ ነው። አሁን እንዴት አድርገን እናምጣው የሚለው የህብረተሰቡ ጥያቄ ነው እና ከዛ የተነሳ ስብሰባ በመሆኑ እኔ ውጤታማ ይሆናል ብዬ ነው ማስበው ዶክተር ፍሳ ችግሩ ግን ብዙ ጊዜ አንዱ ድርጅት እየተነሳ ልምራ ይላል። ውሎ ሳያድር የስልጣን ሽኩቻው ከወዲሁ ይጀመርና በዚያም ምክንያት ይፈርሳል ይላሉ አስተያየት ሰጪዎች። እና እስቲ የዚህን የሽግግር ምክር ቤት አቋም ይግለጹልኝ ይህን በተመለከተ። ዓላማውን በግልጽ አስቀምጧል። የኢትዮጵያ ብሔራዊ ሽግግር ምክር ቤት በሀገራችን ውስጥ ሁለንተና የሆነ ፍትህ፣ ነጻነት፣ እኩልነት የሀገራችን ሉዓላዊነት በተጠበቀበት ሁኔታ ያለውን ስራ ጥሎ በምትኩ ሁሉንም ባቀፈ የሽግግር መንግስት የሚተካ ሁኔታዎችን ማመቻቸት ነው። የኢትዮጵያ ብሔራዊ ሽግግር ምክር ቤት የመምራት የፖለቲካ ድርጅትም የመሆን አለም። አሁን ሌላው ነገር ደግሞ ምንድን ነው ይህን መፍጠር የምናስበው ነገር የተነሳው ጥያቄ ድርጅት የመፍጠር አካሄድ ነው። ሁልጊዜ የሚካሄድ ያለው በዛ ሂደት ውስጥ ጊዜ ሽኩቻ ይኖራል። እና እኛ ይሄ ተጨምቁ አንድ ድርጅት የመፍጠር ሳይሆን ምን አይነት ኢንስቲቱሽናል ሜካኒዝም እንፍጠር ነው። ኔሴሳሪ ድርጅት ላይሆን ይችላል። ያምን ፈጥሮ ፕላትፎርም በጋራ ሊያሰራ ነው የሚችለው እንግዲህ ይሄ እዚህ ላይ ነው። እንግዲህ ኢትዮጵያውያን ምሁራን ያለን መፍትሄ የምንለውን ሀሳብ ውጭ ሲንዘርግፈው እና አንዱ ሌላውን በሚመራበት መልክ ሳይሆን፣ ሁሉም ተቻችሎ፣ ሁሉም ተተባብሮ ሳምሃው የመምራትና የመምራት ሁኔታን ለመፍጠር ሳይሆን የመተባበር ሁኔታዎችን እንዴት እንፈጥራለን የሚለውን ጥያቄ ለማምጣት ነው። እንግዲህ አቶ ሰለሞን እንዳነሱት ችግራችን ይሄ ነው። አሁንም ስሆን ድረስ ያሉ ማንን ይመራል ስብሰባ እንኳን ሰው አዘጋጀት ማን ማንን ነው ማንን ስብሰባ ታዘጋጀኝ አሁን ራሱ እንትን የሚለው ማንም ባላዘጋጀበት ሁኔታ አንዱ ተነስቶ እስኪ እንተባበር አሁን እኛ ራሳችን እያለን እንተባበረ ይህን ስብሰባ አባላት በጋራ እናዘጋጅን እያለ ኛ ተባባሪዎች እንት ከና ለእናንተ የምትላቀው ደብዳቤ ለሌላም በግልጽ የሚያስቀመው ተባብረን ይሄን ነገር ሳክሰስፉ እንዳሉ ስለዚህ አንዱ አንዱን የሚመራበትን ሁኔታ ለመፍጠር ሲያሆን ይሄ ተደጋግሞ ተደጋግሞ ተሞክሯል። ፌል አልጓል። ስለዚህ በጋራ ሊያስተባብረን የሚችል የሁላችንም እኩልነትና ክብር የመጠበቀ ሁኔታ በመቻቻል ሁኔታ ምን አይነት ኢንስትሪሽናል ሜካኒዝም እንፍጠር የሚለው ስለዚህ፣ እኛ ያለው የእኛን ሀሳብ ተከተሎ አለ እንደ ማናቸውም ተቋም የራሳችንን ሀሳብ እናቀርባለን አለን። አሁን ለተባለው ጥያቄ ግልጽ የሆነ ዝርዝር መፍትሄ ይዘን አማራጭ ይዘን እንቀርባለን። ግን ከእኛ የተሻለ አማራጭ ሊኖር ይችላል ስለን ስለምናስብ ነው ይህን መድረክ መዘጋጅ። ካልተገናኘንና ሌላ የሚለውን ካልሰማን የተሻለው አማራጭ የት ነው ብለን ለማወቅ አንችልም። ስለዚህ በእኛ በኩል አቋማችን ግልጽ ነው። ከኛ የተሻለ አማራጭ ካለ ሙሉ ጊዜያችንና ኃይላችን ደግፈን ያንን አማራጭ የማንከተልበት ምክንያት ሁኔታ ምክንያት የለም። ይህን ነው ሁሉም እንዲከተልና በዚህ አይነት አሰራር ነው ለሀገራችን መፍትሄ እንፈልግ ብላል ይህን ስብሰባ እያዘጋጀን ያለነው ጉባኤያችሁ የተሳካ እንዲሆን እመኛለሁ። በዚሁ ላብቃለ ዛሬ ከጉባኤው በኋላ ስለተገኘ ውጤት እንወያያለን። ዶክተር ፍስሐ እሸቱ የኢትዮጵያ ብሔራዊ ሽግግር ምክር ቤት ዋና ጸሐፊ ለጊዜው በጣም አመሰግናለሁ።